Thank you. የኢትዮጵያ መንግስት ለተሻለ ሀገራዊ መግባባት ሲባል በምሕረትና በይቅርታ እስረኞችን እንደሚለቅ ካስታወቀ ወዲህ ይፈታሉ ተብሎ ከተጠበቁት ታሳሪዎች መካከል በሽብር ወንጀል ተከሰው በቂሊንጦ ማረሚያ ቤት የሚገኙት አባ ወልደ ሥላሴና አባ ገብረ ኢየሱስ የተባሉት ሁለቱ የባልድባ መነኮሳት ይገኙበታል። በዚህ የምህረት አዋጅ መሰረት መንግስት የተወሰኑ ታሳሪዎችን መልቀቅ ከጀመረ ወዲህም እነዚህ መነኮሳት እንዲፈቱ በማህበራዊ ድህረ ገጾች ዘመቻ ተካሂዶ ነበር። ምንም እንኳ መነኮሳቱ አሁንም ድረስ ማረሚያ ቤት ቢሆንም ያለፈው አርብ ጀምሮ ተፈተዋል የሚለውን መረጃ ብዙዎች በማህበራዊ ድረገጾቻቸው ተቀባብለውታል። የምንኮሳቱን ጉዳይ በቅርብ እንደሚከታተል የገለጸልን ጋዜጠኛ ጌታቸው ሽፈራው ተፈተዋል የሚለውን ወሬ ከሰማ በኋላ ጉዳዩን አረጋግጦ አለመፈታታቸውን ከሶስት ጊዜ በላይ በግል ገጹ መጻፉን ይናገራል። ዜና ከተሰራ ጀምሮ አምስት እንኳ እንኳን ሶስት ዜናዎች ፈልጫለሁ እንዳልተፈትኩ። ከዛ በኋላ ውድ የጠየቃቸው ሰው ነበረ ለእኔ ለጌታቸው ብለው መልእክት ልከውብኛል እንዳልተፈቱ እንዲያውም ይሄ ዜና በተሰራበት ወቅት እነሱ ስግደት ላይ እንደነበሩት ምንም ያናገራቸው ሰው የለም። ይሄ እነሱ የመፈታት ዜና እንዲሁ ለማወናበድ ይመስለኛል እነዚህ መነኮሳት የሃይማኖት አባቶች መሆናቸውና ወቅቱም የክርስትና እምነት ተከታዮች የትንሣኤ በዓልን የሚያከብሩበት በመሆኑ ተፈተዋል ለሚለው ወሬ አንዱ መነሻ ሊሆን እንደሚችል ጋዜጠኛ ጌታቸው ግምቱን ያስቀምጣል አሁን ክርስቲያኖች በዓል ነው ፋሲካ ነው በዚህም ወቅት ምናልባት መነኮሳትም ይፈታሉ ከሚል ተስፋ ይመስለኛል አብዛኛው ይህ ዜና የሰሩት ሰዎች ሰው መነኮሳቱ ይፈታሉ ብሎ ተስፋ እንዲያደርግ ይመስለኛል መርኩሳት ተፈጥተዋል ብሎ ሰውን ማረጋጋት ከሚፈልግ አንድ አካል ይመስለኛ ከመንግስት ምንጭ ብነሽ ግምት ማለት ነው። ምክንያቱም ምንድ የተባለው መርኩሳት ናቸው። ስለዚህ ዋልድባ የሚሄዱት የተባለውን ያው ይህን በዓሉን ቢያንስ ሰው በመንግስት ተስፋ እንዲያደረግ እየተፈለገ ይመስለኛል። ምነኮሳቱ በተከሰሱበት መዝገብ ውስጥ ከሚገኙ ሰላሳ አምስት ተከሳሾች ውስጥ ሰላሳ ሶስቱ መፈታታቸውን የሚናገረው ጋዜጠኛ ጌታቸው ሽፈራው የእነዚህ ሁለት ሃይማኖት አባቶች እስካሁን ከስራ ለመለቀቅ ግን ከህግ ጠበቃ ባሻገር የሚከራከርላቸው ተቋም ባለመኖሩ የተነሳ ነው የሚል እምነት አለው። አራተኛና አምስተኛ ተከሳሾች ናቸው። አንደኛ ተከሳሽ ተፈትቷል። ሶስተኛ ተከሳሽ ተሰጥቷል ከዛ ስድስተኛ ተከሳሽ በኋላ ያሉት ሁሉም ተፈቷል። ሁለተኛ ተከሳሽ ብቻ ነው የቀረው። የነሱ ጉዳይ ከሌሎቹ ሌሎቹ ላይ ከተጠቀሰው በጣም ያነሰ እጅግ ያነሰ ቢሆን እንጂ ያህል አይደለም። እኔ ያለመፈታታቸው ምክንያት የሚመስለኝ የመጀመሪያ ተቋም ያስፈልጋል። የተቃዋሚ ፓርቲ ሲታሰር የተቃዋሚ ፓርቲ መግለጫ ያወጣል። የጋዜጠኛ ሲታሰር የጋዜጠኛ ተቋማት ና ሌሎቹን መግለጫ ያወጣሉ፣ ግፊት ያደርጋሉ። እነዚህ ሰዎች የመጀመሪያ ግፊት ሊያደርግላቸው የሚገባ የነበር በተቋም ደረጃ ሲኖዶሱ ሲኖዶሱ ደግሞ በግልጽ ይህን ያህል በእነዚህ አባቶች መታሰራቸውን አስመልክቶ እስካሁን ግፊት ሲያደርግ አልታየም። በሽብር ወንጀል ተጠርጥረው በማረሚያ ቤት ሆነው ክሳቸውን እየተከታተሉ የሚገኙት እነዚህ መነኮሳት በመጪው ሚያዝያ አስራ ስምንት ቀንም የፍርድ ቤት ቀጠሮ እንዳላቸው ለማወቅ ተችሏል። ይህ ዘገባ እስከተጠናቀረበት ጊዜ ድረስም መነኮሳቱ አለመፈታታቸውን ሰምተናል። ያለፈው ጥር መንግስት ካወጣው የምሕረት አዋጅ ወዲህ በተለያዩ ክልሎች በሺዎች የሚቆጠሩ ሰዎች ከእስር የተለቀቁ ሲሆን አዲሱ ጠቅላይ ሚኒስትር ሚኒስትር ዶክተር አብይ አህመድ ከተሾመ ወዲህም የአስቸኳይ ጊዜ ዋጁን ደንብ ተላልፋቸዋል ተብሎ የታሰሩ 19 ሰዎች ከአማራ ክልል፣ እንዲሁም ጋዜጠኛ እስክንድር ነጋንና ፖለቲከኛ አንዱ አለማራጌን ጨምሮ 11 ሰዎች ከአዲስ አበባ ባለፈው ሳምንት ከስር መለቀቃቸው ይታወቃል። ጉዳዩን በተመለከተ የመነኮሳቱም ጠበቃ ለማነጋገር ተደጋጋሚ የስልክ ጥሪ ብናደርግም ሊሳካልን ባለመቻሉ አስተያየታቸውን ማካተት አልቻልንም።